ማህደረ ዜና የዩጋንዳን ኒዞም የኬንያ የኢትዮጵያን ኒዞም የብሩንዲ የሴራሊዮንን የጅቡቲን ኒዞም የአፍሪቃ ታንክ መድፍ መትረየስ ከምድር ጀት ሄሊኮፕተሮቿም ከአየር ሶማሊያን ያርሳሉ ወታደሩ እየገደለ ይገደላል። የዩናይትድ ስቴትስ የድሮን ሚሳይል የሶማሌን አፈር ዛፍ ቅጠል አለት በሶማሌዎች ደም አጥንት ይለስናል። የአውሮጳ አረብ ገንዘብ ይከሰከሳል። የካምፓላም፣ የሞቃዲሾ፣ የናይሮቢ፣ የአዲስ አበባ፣ የዋሽንግተን፣ የኒውዮርክ፣ ብራሰልስ መሪ ዲፕሎማቶች አሸባብን እንደሚያጠፉ ይፎክራሉ። አስረኛ ዓመታቸው አሸባብ ዛሬም ወታደር ከሲቪል ሹም ከተራ ሳይለይ ያጠፋል። ሶማሌም ዛሬም ያልቃል፣ ይሸበራል። የታደለው ግን ይሰደዳል። ላፍታም እንዴት ለምን እንበል። ሶማሌዎች ጠብ የሚፈልግ ሰው ከሱ የበለጠ ጠበኛ ያጋጥመዋል የሚል አባባል አላቸው አሉ። ማኅበረ ባህላዊ ትርጓሜውን የሐሰን ሼክ መሐሙድን ያክል የሚያውቅ የሀገር መሪ መኖሩ በርግጥ አጠራጣሪ ነው። ወታደራዊ ፖለቲካዊ ፍቺ ምግባሩን ደግሞ የዩዌሪ ካጉታ ሙሴቬኒን ያክል የሚረዳ አፍሪቃዊ መሪ ይገኛል ብሎ መገመት ከባድ ነው። ከ1971 ዘመኑ በሙሉ እንደ ጎርጎርያኑ አቆጣጠር ነው፣ እስከ 1979 ኢዲ አሚን ዳዳን፣ ከ1980 እስከ 1985 ደግሞ ሚልተን ኦቦቴን ከስልጣን ለማስወገድ በተደረገው ውጊያም አማጽያንን በመምራት ማደራጀት ለድል ያበቁት ምስራቅ አፍሪቃዊቱን ሀገር ለ30 ዘመን የመሩት በቅርቡ ደግሞ ከኮንጎ እስከ ሩዋንዳም ከደቡብ ሱዳን እስከ ሶማሊያ ጦር ያዘመቱት ፖለቲከኛም ስለ ሶማሊያው ደፈጣ ተዋጊ ቡድን አሸባብና አሸባብን ስለሚወጋ ጦራቸው ጥንካሬ፣ ስልትና ብልሃት የሚሉትን አለመቀበል በእርግጥ ከባድ ነው። አሸባብ ተሸንፏል አሉ። 13 ዓመት ሸማቂዎችን 30 ዓመት ዩጋንዳን የመሩት ሙሴቬኒ ባለፈው ሚያዝያ። ምክንያቱም ቀጠሉ ሰውየው አሸባቦች ጦራችንን ቀርቶ ፖሊሶቻችንን እንኳን ማጥቃት አይችሉም። መደበኛ ቀርቶም የሽምቅ ውጊያ እንኳን መዋጋት አይችሉም እያሉ የሙሴቬኒ ወታደራዊ፣ ፖለቲካዊና ስለላዊ ማብራሪያ ከናይሮቢ እስከ ሞቃዲሾ ከአዲስ አበባ እስከ ብራሰልስ ከዋሽንግተን ኒውዮርክ ሲተነተን ሰኔ ላይ አሸባብ እንደገና አጠቃ። ሙሴቬኒ ጦራችንን ቀርቶ ፖሊሶቻችንን እንኳ የማጥቃት አቅም የለውም ያሉት ያ ቡድን የሰኔው የጥቃት ኢላማ ሌጎ የሰፈረው የአፍሪቃ ሕብረት ጦር ነበረ። ቡድኑ የገደላቸው በአብዛኛው የብሩንዲ ወታደሮች ቁጥር ያው እንደ ሁሌው አወዛጋቢ ነው። አሸባብ ሰባ ወታደሮች ገደልኩ ብሎ ነበረ። የሶማሊያ መንግሥት ባለሥልጣናት ከ20 እስከ 25 ይላሉ። የመንደሪቱ ነዋሪዎች ቢያንስ 50 አስከሬን ማየታቸውን ይመሰክራሉ። ብቻ የአሸባብ ጥቃትም የፖለቲካ አዋቂዎች ትንታኔም የሙሴቬኒና የብጤዎቻቸውን መሪዎች ቃል ሐሰትነት መስካሪ ነው። የብሪታንያው የኦሪየንታልና የአፍሪቃ ጥናት ትምህርት ቤት መምህርት ዶክተር ላውራ ሃሞንድ አንዷ ናቸው። እነሱ የአፍሪካ ወታደሮች ያደረጉት ምንድን ነው? የአሸባብ ታጣቂዎችን ከአብዛኞቹ ዋና ዋና ከተሞች ማስወጣት ችለዋል። ትንሽ የገጠር መንገዶችንም ተቆጣጥረዋል። ይሁንና አሸባብም ሙሉ በሙሉ ለማሸነፍ በቂ ወታደራዊ ኃይል የላቸውም። አሸባብ የአፍሪካ ሕብረት ጦርን ደምስሶ ሌጎን መቆጣጠሩ አነጋግሮ ሳያበቃም መስከረም መባል ቻም ጃና አሌ የሰፈረውን የአፍሪቃ ህብረት ጦር ሰፈርን ወረረ። የዚህ ጥቃት ሰለቦች የሙሳቬኒዋ ዩጋንዳ ወታደሮች ነበሩ። በትንሽ ግምት ሀያ ተገደሉ። የኢትዮጵያ ጦር የሶማሊያ ሸሪያ ፍርድ ቤቶች ህብረትን በ2006 ከስልጣን እስካስወገደበት ጊዜ ድረስ አሸባብን እንደ ጠንካራ የጦር ቡድን የሚያውቀው ማንም አልነበረም። ሐሞንድ እንዳሉት ከ2007 ጀምሮ አሸባብን የሚወጋው የአፍሪቃ ህብረት ጦር ባደረሰበት ጫና ቡድኑ ርዕሰ ከተማ ሞቃዲሾን፣ የወደብ ከተማይቱን ኪስማዩንና የመሳሰሉ ትላልቅ ከተሞችን ለቆ ለመውጣት ተገዷል። የሶማሊያው ፕሬዚደንት በቅርቡ እንዳሉት ደግሞ የአፍሪቃ ህብረት ጦር እና የመንግስታቸው ወታደሮች ከሶማሊያ ግዛት 75 ከመቶውን ይቆጣጠራሉ። አሸባሪው ቡድን ግን ከሞቃዲሾ እስከ ናይሮቢ ከባይዶ እስከ ጋሪሳ ሆቴል ቤቶችን፣ የስብሰባ አዳራሾችን፣ ትምህርት ቤቶችን፣ የገበያ ማዕከላትን፣ ከሁሉም በላይ የጦር ሰፈሮችን ማውደም ማሸበሩን አላቋረጠም። በቅርቡ የተጠቃው ኤልአዴ የሚገኘው የኬንያ ጦር ሰፈር ነው። ጥር 15 በጥቃቱ የተገደሉትን ወታደሮች ብዛት አሸባብ 100 መገናኛ ዘዴዎች በደርዘን የሚቆጠሩ ይሏቸዋል። መንግስታት እስካሁን ያሉት የለም። የኬንያ ጦር ቃል አቀባይ የኮሎኔል ዴቪድ ኦቦኒዮ የመጀመሪያ መግለጫማ የሞተ ወታደር የለም የሚል ነበረ። ከኬንያ መከላከያ ኃይል ጦር ሰፈር አጠገብ የሚገኘው ሰፈር ተጠቅቷል። ጥቃቱን ለመከላከል የኬንያ ጦር አጽፋ ጥቃት ከፍቷል። ውጊያው እንደቀጠለ ነው። በሁለቱም ወገን የሞተ የሶማሊያ ይሁን ሶማሊያ ጦር ያሰፈሩ መንግስታት ጦር ያዘመቱበትን ትክክለኛ ምክንያት፣ የሞቱና የቆሰሉ ወታደሮቻቸውን ብዛት፣ የሚያወጡትን የገንዘብ መጠን፣ ወታደሮች የሚገጥማቸውን ፈተናም አይናገሩም። የሚጠይቃቸውም የለም። የኢትዮጵያ ጦር አሚሶም በሚል ምህጻረ ቃል የሚጠራውን የአፍሪካ ህብረት ጦርን እስከተቀላቀለበት እስከ 2014 ድረስ 17731 አባላት ለነበሩት ጦርና ፖሊስ በአመት 500 ሚሊዮን የአሜሪካን ዶላር በጀት ይቆረጥለት ነበረ። ከአራት ሺህ የሚበልጠው የኢትዮጵያ ጦር አሚሶምን ከተቀላቀለ በኋላም በጀቱ ቢያንስ በ100 ሚሊዮን ዶላር ከፍ ማለቱ ይገመታል። ሕይወት ደም፣ አካሉን ለሚገብረው ወታደር በነብሶ ከፍ የሚደርሰው የገንዘብ መጠን ግን የአዝማቾችና አዛዦች ምስጢር ነው። የተገደለው ወታደር ትክክለኛ ቁጥርን ማወቅ ስለማይቻልም መገናኛ ዘዴዎች ከሁለት እስከ ሶስት ሺህ እያሉ ለመገመት ተገደዋል። የአፍሪቃ መሪዎች የወታደሮቻቸውን ተልእኮም የሚገጥማቸውን ፈተናና ጉዳታቸውን የሚደብቁትን ያክል ጦራቸው በአመራራቸው ብልሃት ለድል መቃረቡን ለማወጅ አሸባብን የመሳሰሉ ጠላቶቻቸውን አረመኔነት፣ አቅመቢስነትም ለመናገር ያመነቱበት ጊዜ የለም። እናውቃቸዋለን ዓላማቸውንም ለመደበቅ የፈለጉትን ያክል ቢሞክሩም እንነግራቸዋለን ከዚህ በፊት ተቋቁመናቸዋል አሁንም እንቋቋማቸዋለን ከዚህ በፊት ለድል እንደበቃን ሁሉ አሁንም ድል እናደርጋለን የኬንያው ፕሬዚደንት ኡሁሩ ኬንያታ ከዌስትጌት የገበያ አዳራሽ እስከ ጋሪሳ ዩኒቨርሲቲም ከአውቶቡስ መንገደኞች እስከ ኬንያ ወታደሮች አሸባብ ኬንያውያንን በገደለ ቁጥር ዛቻው ይንቆረቆራል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝም ከሙሴቬኒ ወይም ከኬንያታ የተለየ መልእክት የላቸውም። አሸባብ እየጠፋ ነው ይላሉ። አያሰጋንም። የኢትዮጵያ መንግስትና ጦር ኃይሉ የሶማሊያ መንግስትና ሕዝብ ከአሸባብ ጋር የሚያደርጉትን ውጊያ እያገዙ ነው። አሸባብ አሁን እየጠፋ ነው። እኛን አሁን የሚያሳስበን አሸባብ ከኢስል እና ከሌሎች አሸባሪ ቡድናት ጋር እንዴት እንደሚገናኝ ነው። ትኩረታችን ይህ ነው እንጂ አሸባብ ትልቅ ስጋት አይደለም። አሸባብ ግን እያሰላም እያደባ ቦታ እየቀያየረም ያሸብራል። የአሸባብ ታጣቂዎች ኤል አደን የሰፈረውን የኬንያን ጦር የወረሩት የኬንያ ታዛቻ የኃይለ ማርያም ትንታኔ ከተሰማ በኋላ ነበረ። ባለፈው ሐሙስ ደግሞ ሞቃድሾ ባህር ዳርቻ የሚገኝ አንድ መዝናኛ ሆቴልን አጥቅተው በትንሽ ግምት ሃያ ሰው ገደሉ። የሆነው ምንድን ነው? ሸባብ ከከተሞች ወጥቶ በገጠራማ አካባቢዎች ጊዜ ወስዶ እንደገና እንዲደራጁ ነው የተወው፣ እና ይህን የአሙሱን የመሰለ ትልቅ ጥቃት በተደጋጋሚ መፈጸም ችለዋል። አሸባቦች ወታደራዊ ኃይላቸው ትንሽ በሆኑ ለአሚሶም የማያቋጥ አደጋ የሚጥሉ ከፍተኛ ጠላት አልሆኑም፣ እንጂ ይህን የመሰለ ከፍተኛ ጥቃት እየፈጸሙ ነው። በቅርቡ ኮንትራታቸውን ጨርሰው ወደ ኒውዮርክ የተመለሱት በሶማሊያ የተባበሩት መንግስታት ድርጅት ልዩ መልክተኛ ኒኮላስ ኬይ ሶማሊያ የተጨናጎለች መንግስት አይደለችም ብለው ነበረ። ጠንካራ ለመባል ብዙ የሚቀራት ግን በማገገም ላይ ያለች በዲፕሎማቱ ብያኔ። የሶማሊያው ፕሬዚደንት ሐሰን ሼህ ማህሙድም መንግስታቸው መስከረም 2012 ሲመሰረት በገባው ቃል መሰረት የሶማሊያን ጸጥታና የመንግስት መዋቅሮች መገንባቱን አስታውቀዋል። We have achieved a level of normalcy ማረጋጋት ችለናል። የመንግስትነት የስልጣን መዋቅር ዘርግተናል። ህዝቡ በመንግስት ላይ ተስፋ እንዲኖረው ማድረግ ችለናል። መንግስቴ ለዓለም አቀፉ ማህበረሰብ ቅድሚያ የሚያስፈልጋቸው የተለያዩ እቅዶችን አቅርቧል። እቅዶቹ በቅጡ የተበጀቱ ብቻ ሳይሆኑ የገንዘብ ፍሰቱን መቆጣጠር የሚችል ዓለም አቀፍ ደረጃን የጠበቀ የገንዘብ ስርዓት ያላቸው ናቸው። የተባበሩት መንግስታት ድርጅት ሐምሌ 2013 ባወጣው ዘገባው የሶማሊያ ማዕከላዊ ባንክ ካወጣው ገንዘብ 80 በመቶ ያክሉ ወጪ የሆነው ለግለሰቦች ወይም ለባለሥልጣናት ነው። ያኔው የባንኩ ገዢ አብዲሰላም ዑመር የድርጅቱን ዘገባ አጣጥለው ነቀፉት። በሁለተኛ ወሩ መስከረም ግን አብዲሰላም በሙስና ተጠርጥረው ስልጣን ለቀቁ። ዩሱር አብራር ተተኩ። በሁለተኛ ወራቸው ዩሱርም ስልጣን ለቀቁ። ምክንያት ባለስልጣናቱ አላሰራሉኝ አሉ ወይዘሮዋ የባንክ ባለሙያም። ሶማሊያም ሙስናን የሚያጠናው ትራንስፓረንሲ ኢንተርናሽናል በተደጋጋሚ ባወጣው ዘገባው በየዓመቱ ከዓለም ሀገራት የመጨረሻው ደረጃ ላይ ነች። ፕሬዝደንት ሐሰን ሼህ ማህሙድ ዓለም አቀፍ ደረጃን የጠበቀም የገንዘብ ስርዓት ያዋቀሩላት ሶማሊያም ከ1991 ጀምሮም እንዲያ ነበረች። አሁንም ያው ናት። ኒኮላ ኬይ በማገገም ላይ ያለች የሚሏት ሶማሊያ ከአራት ዓመት በፊት በተያዘው እቅድ መሰረት ዘንድሮ ሐምሌም ምርጫ ማድረግ አለባት። የሶማሊያ ህዝብ ድምፁን የሚሰጥበት ምርጫ ግን አይደረግም። ምክንያት የኬዋ በማገገም ላይ ያለች ሶማሊያ ጸጥታዋም መንግስታዊ መዋቅሯም፣ የፖለቲከኞቿ ፈቃደኝነትም የለባትም። እስካሁን ያለው ሂደት ይቀለበሳል የሚል እምነት የለኝም። ይሁንና በሚቀጥሉት ዓመታት አሸባብ ተጨማሪ ጥቃቶችን ስፈጽም ማየታችን አይቀርም፣ ምክንያቱም በተቻላቸው መጠን ፖለቲካዊው ስርዓት እንዳይጸና ለማደናቀፍ ነው የሚፈልጉት። ጠብ የሚፈልግ ሰው ከእሱ የበለጠ ጠበኛ ያጋጥመዋል ብሎ አባባልን ከሐሰን ሼህ መሐሙድ እኩል አሕመድ ዑመር ወይም አቡ ኡበይዳህም ያውቁታል ሁለቱም ሶማሌ ናቸውና ግን ለምን አይታረቁም የሊቢያ የየመን የሱሪያ ተፋላሚዎች ለርቀ ሰላም ከተደራደሩ ሳልቫኪር ከማቸር ካቡሎች ከታሊባን አሜሪካኖች ከኢራን ከተስማሙ ሞቃድሾች ከአሸባብ የማይደራደሩበት ምክንያት በእርግጥ ግራ ነው ነጋሽ መሐመድ ነኝ ቸር ያሰማን